ሰላም እንዴት ዋላችሁ የዛሬውን ዜና እናንተ ማደርሰው እኔ በሳም አብደላ ከሱሲዲ አይዋ በሰሜን ምዕራብ አይዋ ለሚኖሩ ነዋሪዎች በሱሲዲ ከተማ ሰኞ ሙከራ አካባቢ ጣቢያ ተከፈተ የአይዋ ብሔራዊ ጥበቃ በምዕራብ አይዋ ቴክ ኮሌጅ ካምፓስ ላይ ቦታውን አቋቁሟል ለፈተናው ብቁ የሚሆኑ እና በቴስት አይዋ ዶኮም በኩል ቀጠሮ የያዙ ሰዎች ብቻ ናቸው ሊሳተፉ የሚችሉትን ብለዋል ይህ በሶሲዲ ከተማ ውስጥ የሁለተኛ ድራይቭ ትሩ ሙከራ ቦታ ነው። ሰኞ አይዋ በኮቪድ 19 አዳዲስ ተጠቂ 538 እና አራት ተጨማሪ ሞት ነው፣ አንድ ላይ 188 ሰዎች መሞቱን አስታውቀዋል። ከ9700 በላይ አዳዲስ ተጠቂዎችም ተገኝተዋል። አገር ገዢው በበኩሉ ከጠቅላላ አዲስ ጉዳዮች መካከል 85 በመቶ የሚሆኑ በ22ቱ ወረዳዎች ውስጥ የሚገኙ ሲሆኑ አሁንም ካውኒን ጨምሮ ነው በሶላን ደብራጃ ጤና በጠቅላላ ከ1250 ለሚበልጡ እና ሁለት ሰዎች ሞት ምክንያቱ ሲሆን የወድበሪ አብራጃ ጤና ዘጠና አራት ተጨማሪ ጉዳዮች ሪፖርት አድርገዋል። በዳኮታ ካውኔ የተረጋገቱት ሀያ አምስት አዳዲስ ተጠቂዎች ሲሆኑ ከ1 ሺህ ሰው በላይ ደርሰዋል። ሁለት ሰዎቹም ሞተዋል። አርብ ዕለት ከ4800 አዲስ ተጠቂ ጨምረው ሰኞ ጠዋት ጀምሮ ነበራስካ የተረጋገጠ ጉዳዮች ቁጥር ወደ 6000 ያህል ከፍ ብሏል። በጠቅላላው 78 የሚሆኑ ሞት ሁለት ተጨማሪ ሰዎች ነበሩ። ትክክለኛ ኢንፌክሽን ብዛት ከተረጋገጠላቸው ቁጥር እጅግ በጣም ከፍ ያለ ነው ተብሎ ይገመጣል። ምንም እንኳን ብዙ ሰዎች ምርመራ ካልተደረገባቸው እና ጥናት እንደማይመለከት ሰዎች ህም ሳይሰማቸው ሊበክሉ ይችላልም ተብሏል። በተከታታይ ለሶስት ቀናት በደቡብ ደቡብ ከዳኮታ በኮቪድ-19 አዲስ ሞት መሞቱም አልዘገበም ብለዋል። 21 ሰዎች በወረርሽኝ ሞተዋል። ጠቅላላ ከ2600 በላይ የሚሆኑ የተረጋገጡ 21 አዳዲስ ተጠቂዎች ነበሩ። በአገሪቱ ውስጥ በጣም መጥፎ ከሆነ ሰራተኞች መካከል ወረርሽኝ ከደረሰ በኋላ በሱፋልስ ውስጥ የሚገኝ የአሳማ ተክል ነው። የስሚዝ ፊልድ ምግቦች ከ8 መቶ በላይ በበሽታ ከተያዙ ከሳምንት በላይ ተክሉ ተዘግቶ ነበር። ሁለት ዲፓርትመንቶችም ከሰኞ ወለት ይጀምራል። በዳኮታ ከተማ በታይሰን ትክል ማክሰኞ እንደሚጠበቅ አይከፈትም ተብሏል። ከሰዓት በኋላ አንድ ቃል አቀባይ ለሱላን ህዝብ ሚዲያ ዜና በላከው መግለጫ የቡድኑ አባላቶቻችን ጤንና ደህንነት የኛ አቀዳሚ ጉዳይ ነው፣ እናም ይህንን ኃላፊነት በቁም ነገር እንወስዳለን። ለ4300 ቡድኖች አባላት ከፍተኛ መጠን ያለው የሙከራ ውህብ በማስኬድ መሰረታችን እንቀጥላለን። ስለሆነም የዳኮታ ሲቲ ፋሲሊቲያችን እንደገና ለጊዜው ለመዘጋት ወስነዋል ብለዋል። በግለሰቡ የሙከራት ውጤቶች እና እንክብካቤ ላይ የተመሰረተ ስራ ሲሆን መመሪያዊ ሪፖርት ለቡድን አባላት እያሳወቅ ሲሆን በአጭር ጊዜ ውስጥ የተሻሻለ የደግሞ መክፈቻ መስመራችን ላይ ተጨማሪ ዘመናዎች እናቀብራለን ብለዋል። አመሰግናለሁ።